ትኩረት፣ በአፍሪካ ከጥቂት ቀናት በኋላ የሚያበቃው ጎርጎሪዮሳዊው 2017 ዓ ም በአፍሪቃ ብዙ አወዛጋቢ ኩነቶች፣ ውዝግቦች እና ጥቃቶች የታዩበት ዓመት ነበር። በኬንያና ላይቤሪያ ፕሬዝደንታዊ ምርጫዎች የተገኘው አከራካሪ ውጤት በሀገራቷ አለመረጋጋት አስከትሏል። በእንግሊዝኛ ተናጋሪው የካሜሩን አካባቢ የሚንቀሳቀስ ቡድንም ከሀገሩ ተገንጥሎ ነፃ መንግስት ለማቋቋም መወሰኑ ውዝግብ ፈጥሯል። በዚምባብዌም የጦር ኃይሉ በፕሬዝደንት ሮበርት ሙጋቤ አንጻር መፈንቅለ መንግስት አካሂዷል። የአመቱን የአፍሪቃ አበይት ጉዳዮች ቅኝት በሶማሊያ መዲና ሞቃዲሾ ባለፈው ጥቅምት ወር በተጣለና ና ከአንድ አስርተ አመት ወዲህ በሀገሪቱ የታየው አስከፊ በተባለው የፈንጅ ጥቃት እንጀምራለን። በዚሁ ጥቃት ከ350 የሚበልጥ ሰው ሲገደል ከ200 የሚበልጥ መቆስሏል። ጥቃቱን የጣለው ግለሰብ ፈንጂ የጫነውን ተሽከርካሪውን ሆቴሎች፣ ምግብ ቤቶች ና መስሪያ ቤቶች በሚገኙበት እንቅስቃሴ በደራበት መንገድ ላይ አፈንድቶ ብዙ ጥፋት አድርሷል። የመዲናይቱ ነዋሪዎች በጥቃቱ እጅግ እንደተደናገጡ ይናገራሉ። ቅዳሜ ዕለት የተፈጸመው ዘግናኝ ጭፍጨፋ ነው። ባለፉት 27 ዓመታት ይህን መሰል ነገር አላየሁም። የአንድ ሕፃን ጭንቅላት መሬት ላይ ወድቆ እናቱና ሌሎች ህጻናትም በፍንዳታው አካላቸው ተቆራርጦ ተመልክቻለሁ። ለጥቃቱ እስካሁን በይፋ ኃላፊነቱን የወሰደ ወገን የለም። ይሁንና የሶማሊያ ባለስልጣናት አሸባሪውን የአልሸባብ ቡድን ተጠያቂ አድርገዋል። ጥቃቱ የተጣለበት አካባቢ ተወላጅ የሆነው ግለሰብ የፈጸመው ጥቃት የሶማሊያና የዩኤስ አሜሪካ ጦር ኃይላት ከጥቂት ወራት በፊት ባካሄዱት ዘመቻ ብዙ ሲቪሎችን ለገደሉበት ድርጊት የበቀል እርምጃ ነው ተብሎ ይታሰባል። ጥቃቱን ተከትሎ የዩኤስ አሜሪካ ኃይላት የአሸባብ መሸሸጊያ ናቸው ባሏቸው አካባቢዎች የአብራሪ የለሽ ጦር አይሮፕላን ጥቃታቸውን ባጠናከሩበት ድርጊት በሀገሪቱ የኃይሉ አዙሪት ተባብሶ ቀጥሏል። ናይጄሪያም በ2017 ዓ ም እንደገና የአሸባሪዎች ጥቃት ሰለባ ሆናለች። እርግጥ የቦኮ ሀራም ሚልሻዎች ከሶስት ዓመታት በፊት ካገቷቸው የቺቦክ ልጃገረዶች መካከል ሰማንያ ሁለቱን ባለፈው ግንቦት ወር ለቀዋል። ከአንድ መቶ የሚበልጡት ግን አሁንም የት እንዳሉ አይታወቅም። ሚሊሻዎቹ ከዚህ ሌላም በሰሜናዊ ምስራቃዊ ናይጄሪያ የቀጠሉት የሽብር ጥቃት በሚሊዮን የሚቆጠር ሰዎችን ለሽሽትና መፈናቀል በመዳረጉ ብዙ የአካባቢው ነዋሪዎች በምግቡ እርዳታ ላይ ጥገኛ ሆነዋል። በዚህም የተነሳ የጸረ ሽብርተኝነቱ ትግል በመንግስቱ አጀንዳ ውስጥ ቀዳሚውን ቦታ መያዙን የናይጄሪያ ፕሬዚደንት መሐማዱ ቡሃሪ አስታውቀዋል። እኛ ብዙሃኑ በሰላምና በደህንነት እንድንኖር ሽብርተኞችንና ወንጀለኞችን መዋጋትና መደምሰስ አለብን። ይሁን እንጂ ናይጄሪያውያን ለብዙ ወራት ለሕክምና ለንደን የቆዩት ፕሬዚደንታቸው ሽብርተኝነትን ውጤታማ በሆነ መንገድ ለመታገል አቅም አላቸው ወይ ሲሉ ማጠያየቅ ይዘዋል። ስለ ፕሬዚደንቱ ህመም ከመገመት በስተቀር ሁነኛ መረጃ የሌለው የናይጄሪያ ህዝብ በመንግስቱ ቅር መሰኘቱን የሲቪል ማህበረሰብ መረብ የተባለው መንግስታዊ ያልሆነው ድርጅት ባልደረባ ኤሞስ ኪንግስሊ ገልጸዋል። አለመታደል ሆኖ የዚህች ሀገር መሪዎች ህዝባቸውን ያጭበረብራሉ። ይህ ግን የመጨረሻ አማራጭ ሆኖ መታየት የለበትም። ህዝብን ለማስተዳደር ብቁ ካልሆንክ ከስልጣን ውረድና ቢያንስ ችሎታ ያለው ሰው ስልጣኑን ይያዝ ነው የምንለው። በናይጄሪያ ፕሬዝደንት መሐማዱ ቡሃሪ አንጻር የደቡብ አፍሪካው ፕሬዝደንት ጄኮብ ዙማ ሌላ አይነት ችግር ገጥመዋቸዋል። ዙማና ወዳጃቸው ባለተቋሙ የጉፕታ ቤተሰብ በሙስና ቅሌት ውስጥ ተዘፍቀዋል። እርግጥ የተቃዋሚው ወገን ፕሬዝደንት ዙማ የመሪነት የመታመኛ ድምፅ እንዲነፈጋቸው በምክር ቤት ያቀረባቸውን የመታመኛ ድምፅ ሁሉ ዙማ ቢያሸንፉም ህጋዊ ያልሆነ ገንዘብን ህጋዊ የማድረግ፣ ዘመድ አዝማድን የመጥቀምና ስልጣናቸውን አላግባብ አውለዋል የሚል ሌላ ክስ ተነስቶባቸው ነበር። አቃቤ ህግ በዙማ ላይ የተነሳውን ህግ በ2009 ዓ.ም ማስቆም ቢችሉም የሀገሪቱ ላዕላይ ፍርድ ቤት ውሳኔውን ውድቅ አድርጎታል። ይህም የተቃዋሚው ወገን ጉዳዩ እንደገና በፍርድ ቤት ይታይ ሲል ጥያቄ እንዲያቀርብ ጥሩ እድል እንደከፈተለት የተቃዋሚው ዴሞክራቲክ አላይ ያንስ ፓርቲ መሪ ሙምሲ ማይማን አስታውቀዋል። ጄኮብ ዙማ ተከስሰው በተቻለ ፍጥነት ፍርድ ቤት እንዲቀርቡ ብሔራዊውን የአቃቤ ህግ ጽሕፈት ቤትና ዋና ስራ አስኪያጁን በጽሁፍ እጠይቃለሁ። ይህ በዚህ እንዳለ ገዢው የደቡብ አፍሪቃውያን ብሔረተኞች ኮንግረስ ኤኤንሲ ምክትል ፕሬዚደንት ሲሪል ራማፎዛን ሰሞኑን አዲሱ የፓርቲው ሊቀመንበር አድርጎ መርጧል። ቀጣዩ የደቡብ አፍሪካ ፕሬዝደንት ይሆናሉ ተብለው የሚገመቱት ራማፎዛ በሀገሪቱ የሚታየውን ሙስናን እንደሚታገሉ ተስፋ ተጥሎባቸዋል። በኬንያ በአከራካሪው ፕሬዝደንታዊ ምርጫ ውጤት የተነሳ በፕሬዝደንት ኡሁሩ ኬንያታና በተፎካካሪያቸው ራይላ ኦዲንጋ ደጋፊዎች መካከል የተፈጠረውና የሰው ሕይወት የጠፋበትን ውዝግብ ባለፈው ህዳር ወር መጨረሻ መልስ አግኝቷል። እኔ ኡሁሩ ኬንያታ የምጠበቅብኝን ከፍተኛ ተግባር በመገንዘብ የኬንያ ሪፐብሊክ ፕሬዝዳንትነትን ስልጣን እቀበላለሁ። ኡሁሩ ኬንያታ ደጋፊዎቻቸው በተገኙበት ሥነ ሥርዓት ለሁለተኛ የሥልጣን ዘመናቸው ቃለ መሐላ ፈጽመዋል። ምንም እንኳን ኬንያታ ባለፈው ነሐሴ ወር በተካሄደው ፕሬዝደንታዊ ምርጫ ድጋሚ ቢመረጡም ተፎካካሪያቸው ራይላ ኦዲንጋ ምርጫው ተጭበርብሯል በሚል ከከሰሱ በኋላ ለአላዩ ፍርድ ቤት የምርጫውን ውጤት መሰረዙ የሚታወስ ነው። ከዚህ የሚከተለው ውሳኔ ተላልፈዋል። ነሐሴ 8 2017 ዓ ም የተደረገው ፕሬዝዳንታዊ ምርጫ ህገ መንግስቱና ተገቢው ህግ በሚያዙት መሠረት ባለመደረጉ የታወጀ ውጤት ዋጋ ቢስ፣ ተቀባይነት የሌለውና ውድቅ ነው። ለዕላዩ ፍርድ ቤት ምርጫው ባለፈው ጥቅምት ወር ድጋሚ እንዲደረግ ቢወስንም ኦዲንጋ ራሳቸውን ከምርጫው በማግለላቸው ኬንያታ ካለ ተፎካካሪ ተወዳድረው በ98 ከመቶ ድምፅ አሸንፈዋል። አሁን የጸናው ውጤት ግን በሀገሪቱ ውስጥ መከፋፈል አስከትሏል። ከነሐሴ ወዲህ በኦዲንጋ ደጋፊዎችና በፖሊስ መካከል በተፈጠረ ግጭት ከ50 የሚበልጡ ሰዎች ሞተዋል። ይህ ሲታሰብ ታዳ ኬንያታ ይህንን ክፍፍል ማስታረቅና ሀገሪቱን አንድ ማድረግ መቻላቸውን ብዙዎች አጠያይቀዋል። በምዕራብ አፍሪካ ደግሞ በአመቱ መጀመሪያ ላይ በጋምቢያ አዳማ ባሮ ሀገሪቱን ለ22 ዓመታት የመሩትን የቀድሞ ፕሬዚደንት ያህያ ጃሜን ተክተዋል። ጃሜ በምርጫ ቢሸነፉም የምዕራብ አፍሪቃ መንግስታት የኢኮኖሚ ማህበር በምህፃሩ ኤኮዋስ ጣልቃ እስኪገባ ድረስ ስልጣናቸውን ለመልቀቅ ፈቃደኛ አልነበሩም። አሁን ስልጣኑን የተረከቡት አዲሱ ፕሬዚደንት አዳማ ባሮ በሀገሪቱ ተሃድሶ የማድረግ ቀላል ያልሆነ ስራ እንደሚጠብቃቸው ገልጸዋል። በጋምቢያ 22 ዓመት ስልጣን ይዘው የቆየ መንግሥት ነበር። 22 ዓመት ረጅም ጊዜ ነው። ስለዚህ ብዙ ፈታኝ ሁኔታዎች እንደሚኖሩ የታወቀ ነው። የመንግሥቱን አውታሮች ሁሉ የመመልከቱና አጠቃላይ ለውጥ የማድረጉ ተግባር ለአዲሱ መንግሥቴ ትልቅ ተግዳሮት ይሆናል ብዬ አስባለሁ። በኮንጎ ዴሞክራሲያዊት ሪፐብሊክ ፕሬዚደንት ጆዘፍ ካቢላ የስልጣን ዘመናቸው ታህሳስ 2016 ዓ ም ቢያበቃም የተለያዩ ምክንያቶችን በማቅረብ የምርጫው ጊዜ እንዲገፋ አድርገዋል ምርጫው አሁን በ2018 ዓ ም መጨረሻ እንዲደረግ ቢወሰንም ከብዙ ዓመታት ወዲህ ቀውስ ባልተለያት ኮንጎ ውስጥ ሁኔታዎች እየከፉ ሊሄዱ እንደሚችሉ ብሪታንያዊው የኮንጎ አጥኚ ፊል ክላርክ አስጠንቅቀዋል። የኮንጎ መንግስት የተቃውሞ ሰልፎች መከልከሉ በወቅቱ ህዝቡ በሚያሳየው ግዙፍ ቅሬታ ምን ያህል መስጋቱን ያመለክታል። ፕሬዚደንት ካቢላ የህዝቡ ቁጣ እየተጠናከረ መምጣቱን የተገነዘቡ ይመስለኛል። ህዝቡ ምርጫ በመዘግየቱ ተበሳጭቷል። ካቢላ ለሶስተኛ የስልጣን ዘመን ለመወዳደር ሲሉ ህገ መንግስቱን ሊቀይሩ ይችላሉ ብሎም ሰግቷል። በላይቤሪያ ሁለት የስልጣን ዘመናቸውን ያበቁትን ፕሬዚደንት ኤለን ጆንሰን ሰርሊፍን ለመተካት ከተወዳደሩት እጩዎች መካከል የቀድሞው የዓለም ምርጥ እግር ኳስ ተጫዋች ጆርጅ ዌይና ምክትል ፕሬዚደንት ጆሴፍ ቦካይ የፊታችን ማክሰኞ በሁለተኛ ዙር ይወዳደራሉ። ባለፈው ህዳር ሰባት መደረግ የነበረበት ሁለተኛው ዙር ምርጫ ምርጫው ተጭበርብሯል በሚል አንድ ፓርቲ ተቃውሞ ካቀረበ በኋላ ጉዳዩ እስኪጣራ ድረስ መተላለፍ ግድ ነበረበት። ይሁን እንጂ ይኸው ሁኔታ ያስከተለው ውዝግብ እስከ 2003 ዓ ም ድረስ ለብዙ ዓመታት በርስ በርስ ጦርነት ተመሰቃቅላ በነበረችው ላይቤሪያ ውስጥ ሕጻናት እንኳን ሳይቀሩ በውጊያ ተግባር የተሰለፉበት ያለፈው አስከፊ ታሪክ እንደገና እንዳይመለስ ብዙዎች መስጋታቸውን ሴቶች ለሰላም ግንባታ መረብ የተሰኘው ድርጅት ተሟጋች ቢያትሪስ ጆንሰን በመግለጽ ፖለቲከኞች ሀገሪቱን ከዚህ አይነት ሁኔታ የመጠበቅ ኃላፊነት እንዳለባቸው አሳስበዋል። ልጆቻችን እንደገና ወደ ጦርነት አውድማ እንዲገቡ ማድረግ የለባቸውም። ላይቤሪያ ሀገራችን ናት። የምንሄድበት ሌላ ሀገር የለንም። ስለዚህ ልጆቻችንን እርስ በርስ እንዲዋጉ መገፋፋት የለባቸውም። በዚህ ፋንታ ሰላማዊ ምርጫ የሚደረግበትን መንገድ ማዘጋጀት ነው ያለባቸው። ምክንያቱም ሰላማዊ ምርጫ በምናካሄድበት ጊዜ ልጆቻችንም በሰላም ሊኖሩ ይችላሉ። ለማዕከላዊ አፍሪቃ ሪፐብሊክ ህዝብ የእርስ በርስ ጦርነት የዕለት ኑሮ ሆኗል። ከ2013 ዓ ም ወዲህ በሀገሪቱ የቀጠለው ውዝግብ በሆነ ወቅት ረገብ ብሎ ነበር። ይሁንና ታዛቢዎችና የሁማን ራይትስ ዎች ባልደረባ ሉዊስ ማጅ እንደገለጹት ካለፈው ነሐሴ ወር ወዲህ የኃይሉ ተግባር እየተባባሰ ሄዷል። በማዕከላዊ አፍሪቃዊት ሪፐብሊክ ከ2014 ዓ ም መጀመሪያ ወዲህ ያየነው አይነት አስከፊ ውጊያ በወቅቱ እያየን ያለን ይመስለኛል። እንደሚታወሰው በ2013 መጨረሻ እና በ2014 መጀመሪያ ገደማ ማዕከላዊ አፍሪቃዊት ሪፐብሊክ ለአጭር ጊዜ ብቻ ነበር በዓለም አጀንዳ ውስጥ የተነሳችው። ከዚያ በኋላ ሁኔታዎች ለሁለት ዓመታት ያህል ተረጋግተው ነበር። አሁን ግን ሁኔታው በተለይ በሀገሪቱ ምስራቃዊና ደቡብ ምስራቃዊ አካባቢዎች በጣም ተበላሽቷል። በማዕከላዊ አፍሪቃ ሪፐብሊክ የተሰማሩት የተባበሩት መንግስታት ድርጅት ሰላም አስከባሪ ጓዳ አባላት ጸጥታ የማረጋገጡ ተግባር ከአቅማቸው በላይ ሆኗል። በዚህም የተነሳ ህዝቡ የራሱን ተከላካይ ምልሻዎች ማደራጀት ይዟል። ይህ ደግሞ በራሱ የሀገሪቱን ሁኔታ ይበልጡን እንዲበላሽ አድርጓል። እኔ ኤመርሰን ዳምዱዞ ምናንጋግዋ እንደ ዚምባብዌ ፕሬዝዳንትነቴ ታማኝ ሆኜ ለማገልገል ቃል መሐላ እፈጽማለሁ። በ2017 ዓ ም መጀመሪያ ላይ ማንም ይህ እውን ይሆናል ብሎ አላሰበም ነበር። የዚምባብዌ ጦር ኃይል ሀገሪቱን ለ37 ዓመታት እየመሩት ፕሬዚደንት ሮበርት ሙጋቤ ስልጣናቸውን እንዲለቁ አስገድዷል። የጦር ኃይሉ ይህን እርምጃ እንዲወስድ የገፋፋው ሙጋቤ ባለቤታቸውን ግሬስ ተተኪያቸው ለማድረግ ሲሉ ምክትላቸውን ኤመርሰን ምናንጋጓን ከስልጣን ባነሱበት ጊዜ ነው። የዚምባብዌ ተወላጆች በጦር ኃይሉ ድጋፍ የ93 ዓመቱን ፕሬዚዳንት ሮበርት ሙጋቤን ከተኩት አዲሱ የሀገሪቱ መሪ ብዙ እንደሚጠብቁ ይናገራሉ። የወደፊቱ ሁኔታ ብሩ እንደሚሆን ተስፋ አለን፣ ምክንያቱም ምስተር ሚነንጋጉዋ ብዙ ነገር ለመስራት ቃል ገብቶልናል። በተለይ ስራ እንደሚፈጥሩ በአጽንኦት ገልጸዋል። የፕሬዚዳንት ሮበርት ሙጋቤ ስልጣን ማብቃት ዚምባብዌ ውስጥ ብቻ ሳይሆን በብዙ በተለይ ርዕሳነ ብሔሮቻቸው ከብዙ አስርተ ዓመታት ወዲህ ስልጣኑን የሙጥኝ ብለው በያዙባቸው አፍሪቃውያት ሀገራት ውስጥ ተስፋ ፈንጥቋል። ለምሳሌ በካሜሩን ካለፉት ሰላሳ አምስት ዓመታት ወዲህ ሀገሪቱን የሚመሩት ፕሬዚደንት ፖል ቢያ ሙጋቤን ከገጠማቸው እጣ ትምህርት ሊወስዱ ይገባል ብሎ የሀገሪቱ ሕዝብ እንደሚያስብ ካሜሩናዊው ቦኒፋስ ኢምቢያ አስታውቋል። በካሜሩን የሚታየው ሁኔታ ከዝምባብዌ ብዙም አይለይም። የምንጸልየው በካሜሩን የሀገር አስተዳደሩን ስራ የሚያከናውኑት ወገኖች በስልጣን ብዙ ጊዜ መቆየታቸው እንዲገነዘቡት ነው። የመንግስቱን አውታር በአዲስ መልክ ማዋቀር ይኖርባቸዋል። ካሜሩን ውስጥ ግን አብይ መወያያ ሆኖ የቆየው ጉዳይ በደቡብ ምዕራባዊ ካሜሩን የሚገኘው እንግሊዘኛ ቋንቋ ተናጋሪ አካባቢ ውስጥ የቀጠለው ውዝግብ ነው። በዚሁ አካባቢ የሚንቀሳቀሰው ቡድን አባላት ባለፈው ጥቅምት ወር የአምባዞኒያ ሪፐብሊክን ማቋቋማቸውን ይፋ ካደረጉ ወዲህ ከጸጥታ ኃይላት ጋር በተፈጠረ ግጭት ብዙዎች ተገድለዋል። የዚሁ አካባቢ ህዝብ በጠቅላላ ነፃ መንግስት የማቋቋሙን ሀሳብ ባይደግፍም አድሏዊ አመራር ይከተላል በሚለው የፈረንሳይኛ ቋንቋ ተናጋሪዎች ተጽዕኖ በተጠናከረበት የካሜሩን መንግስት አንጻር ግዙፍ ቅሬታ እንዳለው ኤቡን ፍራንሲስ ገልጸዋል መንግስቱን ስንደግፍ ቆይተናል ነገር ግን ምንም ጥቅም አላመጣለንም ለዚህ ነው ቅር የተሰኘ ነው መንግስት ችላ ብሎናል ውሃ፣ ኮሬንቲ የለንም እና በዚህ መንግስት ደስተኛ ልንሆን አንችልም። የካሜሩን ፖሊስ የሚወስደው ከልክ ያለፈ የኃይል ተግባርም ሁኔታውን ይበልጡን እንዳባባሰው የአካባቢው ነዋሪ ኒክ ጆርጅ ገልጸዋል። ስራቸውን በተጋነነ ሁኔታ እየሰሩ ነው። ሰዎች ታስረዋል። አንዳንዴም ካለበቂ ምክንያት የቁም ስቅል አይተዋል፣ ተደብድበዋል። ይህ ትክክል አይደለም። የካሜሩን ፕሬዚዳንት ፖል ቢያ እስካሁን ከተገንጣዮች ጋር በሰፊ ራስ ገዝ አስተዳደር ጉዳይ ለመወያየት ፈቃደኛ ባልሆኑበት በአሁኑ ጊዜ የኃይሉ ተግባር የካሜሩንን ችግር መፍታቱ አጠራጣሪ ሆኖ ይገኛል። አድማጮች፣ የ2017 ዓ ም የአፍሪቃ አበይት ጉዳዮች ቅኝት እዚህ ላይ አበቃ። እስከሚቀጥለው በደህና ቆዩን።